Yamir We debate on an issue in the parliament and pass a resolution with a majority vote. ፓርላማ ውስጥ በጉዳዮች ላይ እንከራከራለን፣ አብላጫውን ድምፅ ያገኘው ውሳኔ ያልፋል። ያ ደግሞ ጠንካራ መልእክት ነው የሚያስተላልፈው። በአውሮፓ ፓርላማ የእንግሊዝ ተወካይ ጁሊ ዋርድን ድምጽ ነው የሰማ ነው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። በገዢው ኢህአዴግና በተቃዋሚ ፓርቲዎች መካከል በሚደረገው ድርድር የሚሳተፉም ሆኑ ሌሎች እውቅና ያገኙ ፓርቲዎች ህጋዊ መሆናቸውን ምርጫ ቦርድ አስታወቀ። አሁን የሚካሄደው ድርድርም ቦርዱን አይመለከትም ይላል። ሌላው ከአዲስ አበባ የደረሰን የመጽሔት ዘገባ ዝርዝር ዝርዝሩ ዜናውን ተከትሎም ይሰማል። ለምሽቱ ካሉን የዓለም ዜናዎች መካከል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅ ዶናልድ ጁኒየር ከሩሲያዊቱ ጠበቃ ጋር እንዲገናኙ ያመቻቹላቸው ግለሰብ የሂለሪ ክሊንተንን የምርጫ ዘመቻ ሊጎዳ የሚችለው መረጃ የተገኘው ከሩሲያ መንግሥት እንደሆነ በላኩላቸው አንድ ኢሜይል ላይ ጠቆም አድርገዋቸው ነበር ሲል ኒውዮርክ ታይምስ ጋዜጣ ዘግቧል። የዩናይትድ ስቴትስ ና ዩናይትድ ስቴትስ ና ካታር በፋርስ ባህረ ሰላጤ ሽብርተኝነትን ለመዋጋት የመግባቢያ ሰነድ መፈራረማቸውን የውጭ ጉዳይ ሚኒስትር ሬክስ ቴለርሰን አስታወቁ። የሚሉትና ሌሎችም አሉን። ጤና ስጠልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 4 2009 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን፣ ፕሮግራማችንን የምታቀናብርልን ብርሃን ኃይሉ፣ የስርጭት መሐንዲሱ ከርትስ ባይንም ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና ቀጥል ባለፈው አመት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅ ዶናልድ ከሩሲያዊቱ ጠበቃ ጋር እንዲገናኙ ያመቻቹላቸው ሰው የሂለሪ ክሊንተንን የምርጫ ዘመቻ ሊጎዳ የሚችለው መረጃ የተገኘው ከሩሲያ መንግስት መሆኑን በላኩላቸው አንድ ኢሜይል ላይ ጠቁመዋቸዋል፣ ሲል ኒውዮርክ ታይምስ ጋዜጣ ዘገባ አውጥቷል። ታይምስ ትናንት ማታ ላወጣው ዘገባ ዋቢ ያደረገው ስለ ኢሜሉ ከሚያውቁ ሶስት ሰዎች ያገኘውን መረጃ መሆኑን አመልክቶ ሮብ ጎልድስቶን የተባሉት የሕዝብ ግንኙነት ባለሙያ የላኩት ኢሜል መረጃው የሩሲያ መንግስት አባታቸው ሂለሪ ክሊንተንን እንዲያሸንፉ የሚያደርገው ጥረት አካል መሆኑን የሚገልጽ እንደሆነ ነው ያወሳው። ሩሲያዊቱ ጠበቃ ናታሊያ ቬሴልኒትስካያ እና የፕሬዝደንቱ ልጅ ባለፈው ሰኔ ያደረጉትና በምረጡኝ ዘመቻው ወቅት የሚስተር ትራምፕ ከፍተኛ የዘመቻ ባለስልጣናትና የሩሲያ ሰዎች የተገናኙበት የመጀመሪያው ስብሰባ ነው የተባለው። የተደረገው ትራምፕ የሪፐብሊካን ፓርቲውን እጩነት ካሸነፉ ከሁለት ሳምንታት በኋላ መሆኑ ነው። ዊኪሊክስም ሚስስ ክሊንተንን የሚያሳፍሩ ኢሜሎችን መልቀቅ ከመጀመሩ ከሳምንታት በፊት ነው ይሄ የሆነው። የዶናልድ ትራምፕ የልጅየው ማለት ነው፣ ጠበቃ አላን ፎትፋስ የኒውዮርክ ታይምሱን ዘገባ ፍሬከርስኪ ሲሉ አጣጥለዋል። የፕሬዝደንቱ አማችና ከፍተኛ አማካሪያቸው ጃሬድ ኩሽነርና የወቅቱ የምርጫ ዘመቻቸው ዋና ስራ አስኪያጅ የነበሩት ፖል ማናፎርም ጭምር የነበሩበት ስብሰባ ከክሬምሊን ጋር ለመመሳጠር የታቀደ ነው የሚለውን ውንጀላ ዋይት ሀውስ ከትናንት ጀምሮ እያጣጣለ ትግል ይዘዋል። የዋይት ሀውስ ምክትል ቃል አቀባይ ሳራ ሀከቢ ለጋዜጠኞች በሰጡት መግለጫ የፕሬዝደንቱ የምርጫ ዘመቻ በምንም አይነት ከሩሲያ ጋር አልተመሳጠረም ዳን ጁኒየርም የምርጫውን ውጤት ለመለወጥ ከማንም ጋር አላሴሩም ሲሉ ተከራክረዋል። ትናንትና ዶናልድ ጁኒየር ስለ ጉዳዩ የማውቀውን ለዩናይትድ ስቴትስ ምክር ቤት ምርመራ ለያዘው ኮሚቴ በደስታ ለማሳወቅ ዝግጁ ነኝ ብለዋል። ዩናይትድ ስቴትስና ካታር በፋርስ ባህረ ሰላጤ ሽብርተኝነትን ለመዋጋት የመግባቢያ ሰነድ ተፈራረሙ። ካታር ዋና ከተማ ዶሃ ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ በሰጡት መግለጫ ስምምነቱ ላይ የተደረሰው ሳምንታት የፈጀ ድርድር ከተካሄደ በኋላ መሆኑን አመልክተዋል። ይህ የመግባቢያ ስምምነት ሁለቱ አገሮቻችን ለሽብርተኞች የሚደርሰውን ገንዘብ ድጋፍ መረብ ለመሰባበርና በዓለም ዙሪያም ጸረ ሽብርተኛ እንቅስቃሴዎችን ለማፋፋም መወሰድ ያለባቸውን እርምጃዎች ይዘረዝራል ብለዋል። ሚስተር ቲለርሰን ዱሃ ውስጥ ከካታሩ የውጭ ጉዳይ ሚኒስትር ሼክ መሐመድ አልታኒ ጋር ካታርና ሌሎች አራት የመካከለኛው ምስራቅ አገሮች መካከል ስላለው ጭቅጭቅም ተወያይተዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬንና ግብጽ ካታርን ሽብርተኝነትን ትደግፋለች ሲሉ ግንኙነታቸውን ማቋረጣቸው ይታወቃል። ሚስተር ቲለርሰን አራቱ አገሮች ያላቸውን አስተያየት ለማጤንና ወደፊትም መራመድ ስለሚቻልበት መንገድ ለመምከር ነገ ወደ ሳውዲ አረቢያ ያቀናሉ። ቲለርሰን በጉዳዩ ዙሪያ ሁለቱን ወገኖች ለመሸምገልም ጥረት በያዘችው በኩዌት ጉብኝት አድርገዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ የመጀመሪያዬን የአህጉር ተሻጋሪ ሚሳይል ለሙከራ ተኩሻለሁ ብላ የምታሰማውን ድንፋታ የደቡብ ኮሪያ የስለላ መስሪያ ቤት ይሄ ነገር እንጃ አልመሰለኝም ሲል እየተጠራጠረው ነው ሲሉ አንድ የደቡብ ኮሪያ የምክር ቤት አባል ተናገሩ። ፒዮንግያንግ ከቻይና ጋር በሚያዋስናት ድንበር አካባቢ ከሚገኝ አውሮፕላን ማረፊያ ባለፈው ሳምንት ማክሰኞ ከተንቀሳቃሽ መወንጨፊያ ላይ ተኩሻለሁ ነው ያለችው። የዩናይትድ ስቴትስ የጦር ኃይል ሚሳይሎቹ አምስት ሺ አምስት መቶ ኪሎ ሜትር ርቀት መወንጨፍ የሚችሉ እንደሆኑ ገምቷል። ያም አንዳንድ የሰሜን ምስራቅ ዩናይትድ ስቴትስ አካባቢዎችን ለኒውክሌር ጥቃት ሊያጋልጥ እንደሚችል ነው የተጠቀሰው። የደቡብ ኮሪያ ፓርላማ የስለላ ኮሚቴ አባል የሆኑት ዩ ዋን ያንግ ግን የሀገሪቱ የብሔራዊ ስለላ አገልግሎት የሀገራቸው የብሔራዊ ስለላ አገልግሎት ፒዮንግ ያንግ አስፈላጊው የሙከራ ማካሄጃ ጣቢያ ስለሌላት ያለችውን ቴክኖሎጂ መገንባቷ ሊረጋገጥ አልቻለም ነው ያሉት። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን መሪ አቡባካር አልባግዳዲ ሞቷል የሚሉትን ዘገባዎች የሚያረጋግጥ መረጃ የለንም ሲል የዩናይት ስቴትስ የመከላከያ ሚኒስቴር ባለስልጣናት ያስታወቁት መረጃ ወጣ። የዩናይት ስቴትስ መራሹ ጸረ እስላማዊ መንግስት ህብረት በኢሜይል ባወጣው በዚህ መግለጫ ሪፖርቱን ልናረጋግጥ አንችልም፣ ግን እውነት ነው ብለን ተስፋ እናደርጋለን። አይሲስ እሱን የሚተካ በርትቶ ቢፈልግ ይሻለዋል። አጥብቀን የምንሰጠው ምክር ይሄው ነው ብለዋል። ብሪታንያ ያለው የሶሪያ ሰብአዊ መብት ቅኝት ድርጅት አልባግዳዲ መሞቱን የሚያረጋግጥ መረጃ አግኝተናል ብለዋል። መሞቱን የሰማ ነው ዛሬ ነው መችና በምን ምክንያት እንደሞተ ግን አናውቅም፣ ሲሉ የድርጅቱ ዲሬክተር ራሚ አብዱልራህማን ለአዣንስ ፕሬስ መግለጫ ሰጥተዋል። የአርባ ስድስት ዓመቱ ባግዳዲ እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ አስራ አራት ዓመተ ምህረት ቡድኑ በኢራቅና ሶሪያ ውስጥ በተቆጣጠራቸው መሬቶች የካሊፌት አስተዳደር መቋቋሙን ሞስል ከተማ አልኑሪ መስጊድ ላይ ሆኖ ካወጀ በኋላ በይፋ ታይቶ አይታወቅም። በተደጋጋሚም ሞቷል ወይም ቆስሏል የሚሉት የሀሰት ወሬዎች ሲሰሙ ቆይተዋል። የኢራቋ ሞሱል ከተማ ከእስላማዊ መንግስት ነኝ ከሚለው ቡድን ቁጥጥር ነጻ በመውጣቷ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሀገሪቱ ሕዝብ፣ ለጠቅላይ ሚኒስትሩና ለጸጥታ ኃይሎቿ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ዋይት ሀውስ ትናንት ባወጣው መግለጫ ጽንፈኛው ቡድን ሞሱል ላይ ድል መመታቱ ቡድኑ ኢራቅም ሆነ ሶሪያ ላይ በቀናት የተቆጠረ ጊዜ ብቻ እንደቀረው የሚያመለክት ነው ብሏል። አክለውም ፕሬዚደንቱ አይሲስን ሙሉ በሙሉ ለመደምሰስ በተነሳንበት ትግል እንቀጥላለን ማለታቸው ተጠቅሷል። በመጨረሻም የዛምቢያ ፕሬዚደንት ኤድጋር ሉንጉ በተከታታይ የደረሱ ቃጠሎችን በመለኮስ ሽብርና ድንጋጤ ለመፍጠር የታለመ ጥቃት አድርሰዋል በሚል ክስ ባለፈው ሳምንት የወሰዱትን ህገ መንግስታዊ የአስቸኳይ ጊዜ ድንጋጌ ተግባራዊ ያደረገውን ውሳኔያቸውን ተከላክለዋል። ይሁን እንጂ አንዳንድ ዛምቢያውያን የፕሬዚደንቱን እርምጃ በጥርጣሬና ግራ በመጋባት እያዩት መሆኑ ነው የተገለጸው። የአሜሪካ ድምጿ ማርያማ ዲያሎ ተከታትለዋለች። አሉ ላይ ያቀርበዋል። በአንድ የአገሪቱ ጋዜጣ ላይ የወጣ ጽሁፍ በህገ መንግስቱ አንቀጽ ሰላሳ አንድ ላይ የሰፈረውን ድንጋጌ ምንነትና ትርጓሚ ያስረዳል። የዛምቢያው ፕሬዚዳንት ኤድጋር ሉንጉ የአገሪቱን ፖሊስ ኃይል መጨመር ወይም ለማሳደግ ያቀረቡትን ጥያቄ ትክክለኝነትም ይናገራል። ኢንቮኬሽን የህገ መንግስታዊው ድንጋጌ ተግባራዊነት ጥያቄ ህዝብን አሊያም በፖለቲካው ሜዳ በተቃዋሚነት የሚፈረጁ ወገኖችን ለማዋከብ የታለመ አይደለም ነው ያሉት ፕሬዚዳንቱ። ይልቁንም ከቅርብ ጊዜ ወዲህ እያደገ የመጣውን ህገወጥነት ለመቀልበስ እንጂ ብለዋል ፕሬዚዳንት ሉንጉ። አብዛኛዎቹ ዛምቢያውያን ግን ድንጋጌው በሚያስከትለው ስጋት እንዳደረባቸው ነው የሚናገሩት። ወደ ትምህርት ቤት ለመሄድ ጊዜ ሊያጥረኝ ነው። አሁን ከጥናትና ከትምህርቴም ልስተጓጎል ነው ያለችው ስለ አዋጁ ጥያቄ ቀረበላት አንዲት ዛምቢያዊት ናት። በፕሪቶሪያ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ኬኔት ሙዌንዳ ታዲያ በአሁኑ ሰዓት በስራ ላይ የዋለ የአስቸኳይ ጊዜ አዋጅ በዛምቢያ አለመኖሩን ጠቅሰው ስጋትና ግራ መጋባት ግን የሰፈነ ይመስላል ነው ያሉት። አንድ የመጨረሻ ዜና እናክል። አንድ የዩናይትድ ስቴትስ የባህር ወለድ ክፍለ ጦር አውሮፕላን ትናንት ሰኞ ደቡባዊዋ ሚሲሲፒ ክፍለ ሀገር ውስጥ ተከስክሶ አስራ ስድስት የጦሩ አባላት መሞታቸው ተገልጿል። ነዳጅ ጫኙ አውሮፕላን ከሚሲሲፒ ዋና ከተማ ጃክሰን መቶ ሰላሳ ኪሎ ሜትር ርቀት ላይ በሚገኝ የቦሎቄ እርሻ ላይ ነው የወደቀው። የባህር ወለድ ጦሩ ቃል አቀባይ አውሮፕላኑ አደጋ ገጥሞታል ከማለት ሌላ ሌላ ዝርዝር አልተናገሩም። ፕሬዚደንት ዶናልድ ትራምፕ በአደጋው እጅግ ማዘናቸውን ገልጸው በራሳቸውና በባለቤታቸው በሚሊያንያ ስም የሀዘን መልእክት አስተላልፈዋል። ዜናው አበቃ። ኩራትና ክብሯን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላልፈውን የማክሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጅ ታየና አሉላ ከበደንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና 22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብሔር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች ጥቂቱን ለቅምሻ እንላለን። እና ምንድን ነው ኢትዮጵያዊነታችን? ምንድን ነው እዚህ ጋር ተፍጨርጨረን ሰርተን እኮ እኛም ግዴታችን ነው ግብር መገበር፣ በአቅማችን እኮ መገበር አለብን። እኔ እውነቴን ነው የምልህ፣ አሁን ሁለት እጅ ቢያድግብኝ ደስ ብለ ሴብዬ እከፍላለሁ። አሁን ከአቅም በላይ ነው። እቃ እንኳን የለኝም ሀያ ስድስት ሺህ ብር የሚሞላ ትንሽ ሱቅ ነው። እኔ እኔህን ቤቱን ዘግቼ ያው ልመና መሄድ ነው እንጂ ምንም አይነት ለመስራት ወይም ለመክፈል አቅምም የለኝም። ይሄ ግንዛቤ ጥረት ምንድን ነው፣ የቀን ገቢ ግምትና ከዛ ግምት የሚከፈለውን ግብርና ታክስ አቀላቅሎ ማየት አለ። መጨረሻ የሰማችኋቸው የመንግስት ባለስልጣን ሲሆኑ ሁለቱ የቀደሙት ደግሞ ባለጉዳዮች ናቸው፣ ግብር ከፋዮች። አሁን ጉዳዩ የ2009 ዓ ም የቀን ገቢ ግምት የተጋነነና ተርፍ ኪሳራችንን ግምት ያላስገባ ነው ሲሉ የአዲስ አበባ ግብር ከፋዮች ያማረሩበት ነው። በሁለተኛው አጋማሽ ቀደም ብሎ ከሚቀርቡ ዝግጅቶች አንዱ ነው። ሌላና ክል ስለ ልብ ሽንቁር ስታወራ እኔ የሚታየኝ ከሱ ትንሽ መለስ ያለ በመለስተኛ ደረጃ ትንሽ ቆንጠጥ አርጎ ትንሽ አሳስቦ ባይከብድም ደግሞ ብቻ ትንሽ አስቸግሮ የሚተው አይነት ነገር አድርጌ ነው የማየው። የልብ ሽንቁርና አሊያም ደግሞ የተሰበረ ልብ በሚል በዘልማድ ዘይቤ የሚታወቁትን ዛሬ በሐኪሞን ይጠይቁ የሚነሱ ርዕሶች አድርገናል። የሰማችኋቸውም ሙያዊ ትንታኔውን የሚሰጡን የልብ ሐኪሙ ዶክተር ውብሸት አየነው ናቸው። በሙሉ ቃለ ምልልሱ ለዚህም በሁለተኛው አጋማሽ ጠብቋቸው፣ አድማጮች። አሁን በቀጥታ ወደ ቀዳሚው የሰዓቱ አብይ ርዕስ 39 የአውሮፓ ፓርላማ አባላት የኢትዮጵያ የሰብአዊ መብቶች ሁኔታ ያሳሰባቸው መሆኑን የሚገልጽ ደብዳቤ ለአውሮፓ ህብረት የውጭ ጉዳዮችና የጸጥታ ከፍተኛ ተጠሪ እንዲሁም ለህብረቱ ኮሚሽን ምክትል ፕሬዚደንት ለሆኑት ለፌዴሪካ ሞገሪኒ አቅርበዋል። ይኸው የምክር ቤት አባላቱ ፊርማቸውን ያኖሩበት ደብዳቤ የኢትዮጵያ መንግስት የኦሮሞዎችን ተቃውሞ በኃይል ለመጨፍለቅ በወሰደው እርምጃ የተገደሉት ሰዎች ጉዳይ በነጻ አካል እንዲመረመር የአውሮፓ ፓርላማ ባለፈው ግንቦት ያሳለፈውን ውሳኔ አጉልቶ ያሳያል። የመንግስቱ የጸጥታ ኃይሎች በተቃዋሚ ሰልፈኞቹ ላይ የኃይል እርምጃ ከመውሰዳቸውም በላይ በመላ ሀገሪቱ ዙሪያ በሚገኙ አነስተኛ ቁጥር ባላቸው ብሔረሰቦች ሴቶች ላይ አስገዳጅ ወሲብ ፈጽመዋል። የሞት ፍርድ የተበየነበትን የብሪታንያ ዜግነት ያለውን አንዳርጋቸው ጽጌን ጨምሮ የፖለቲካ መሪዎችን ማሰራቸውን ቀጥለዋል ሲል ይከሳል። ደብዳቤውን በዋናነት ያስተባበሩት አንደኛዋ የምክር ቤቱ አባል ጁሊ ዋርድ ናቸው። ከቢሯቸው ማብራሪያ ለማግኘት እንዲሁም የኢትዮጵያን መንግስት ምላሽ ለማካተት ጥረት ተደርጓል። ዘገባውን ያጠናቀረው ሶሎሞን ክፍሌ ነው። የደብዳቤውን ዋና አስተባባሪ እንግሊዛዊቷን የሌበር ፓርቲ የፓርላማ አባል ጁሊ ዋርድን ያነጋገረቻቸው የአፋን ኦሮሞ አገልግሎት ባልደረባ ትዕግሥት ገሜናት። ጁሊ ዋርድ በአጠቃላይ ስለ አብዛኛው ዓለም የሰብአዊ መብቶች አያያዝ ጉዳይ በቅርበት ይከታተላሉ። ምክር ቤቱ አንድን ጉዳይ እንዴት እንደሚከታተልና ከውሳኔ እንደሚደርስም ያስረዳሉ። በአውሮፓ ፓርላማ የብሪታንያ አባሏ ጁሊ ዋርድ በቅድሚያ ለቀረበላቸው ጥያቄ ሲመልሱም እንዲህ ብለዋል። ፓርላማ ውስጥ በጉዳዮች ላይ እንከራከራለን። አብላጫውን ድምፅ ያገኘው ውሳኔ ያልፋል። ያ ደግሞ ጠንካራ መልእክት ነው የሚያስተላልፈው ስለዚህ አሁን ይህን ደብዳቤ ላክንላቸው። ዋናዋ የኅብረቱ ተጠሪ ሞገሪኒ የጉዳዩን አጣዳፊነት በደንብ መረዳታቸውን ማረጋገጥ እንፈልጋለን። ከግንቦቱ ውሳኔ ጀርባ ያለውን ማለቴ ነው። ለበርካታ ወራት በሕግ ረቂቅነት ተቀርጾ የቆየ ጉዳይ በመሆኑ አሁን እርምጃ ሊወሰድበት ይገባል በሚል ነው አሁን ደብዳቤ የተላከው። ሌሎች ጉዳዮችም አሉ የአውሮፓ ህብረት ለኢትዮጵያ የልማት እርዳታ ይሰጣል። ኢትዮጵያ ናት ከአውሮፓ ህብረት ለጋሾች ከሁሉም የበለጠ ከፍተኛ እርዳታ የምታገኝ። ስለዚህ እኛ የሰብአዊ መብቶችን ለሚጥስ መንግስት የግብር ከፋዮች ገንዘብ ሲሰጠው ዝም ብለን ማየት የለብንም። የልማት እርዳታ በሚሰጡ አገሮች መካከል አንድ አጠቃላይ የሆነ የሚግባቡበት ጉዳይ አለ። ያም ለአውሮፓ ህብረት ዋናው እሴት የሰብአዊ መብቶች መከበር ነው። ስለዚህ የእኛን የልማት እርዳታ የሚያገኙ መንግስታት የመብት ረጋጮች አለመሆናቸውን ማረጋገጥ አለብን። በሴቶች ላይ ይፈጸማል የተባለውን ዓመፃ በአጠቃላይም በኢትዮጵያ ያለውን የሰብአዊ መብቶች አያያዝ ሁኔታ አምነስቲ ኢንተርናሽናል፣ ሁመን ራይትስ ዋች እና ሌሎች ጥናት እያካሄዱ መግለጫዎችን በስፋት ያወጣሉ። እንደሚታወቀው ግን የኢትዮጵያ መንግሥት በእነዚህ ድርጅቶች የሚቀርቡበትን ክሶች ያስተባብላል። እናንተ እንዴት ነው ጥሰቶች መፈጸማቸውን የምታውቁት ስትል ትዕግሥት ጥያቄዋን አስከትላለች። የጥቃት ሰለባዎችን አይቻለሁ። ማረጋገጫዎችን ተመልክቻለሁ። ፊልሞችን፣ ፎቶግራፎችን አይቻለሁ። የምስክርነት ቃል ሲሰጡም አድምጫለሁ። ያ ለእኔ ማረጋገጫ ነው ጥሰቶች ለመፈጸማቸው። በእነዚያ ሰዎች ላይ የሰብአዊ መብቶችን የሚጥሱ ወገኖች የመንግስቱ ማበረታቻ ይሰጣቸዋል። አሁን ካቀረባችሁት ከዚህ ደብዳቤ በኋላ ከኢትዮጵያ መንግሥት ምን ምላሽ ትጠብቃላችሁ ታዲያ? የትዕግሥት ገሜ ተከታይ ጥያቄ ነው። የአውሮፓ ኅብረት ምንጊዜም ቢሆን ለሰብአዊ መብቶች መከበር የቆመ ይመስለኛል። አሁንም እንቆማለን። ባለፈው ግንቦት ወር እንዳደረግነው አንድ ውሳኔ በማሳለፍ ብቻ የምንተው ጉዳይ አይደለም፣ ይቀጥላል። እዚህ ላይ ግን ሌላም ጉዳይ ማንሳት እፈልጋለሁ። ያም በኢትዮጵያ የሞት ፍርድ ተበይኖበት የሚገኘው እስረኛ አንዳርጋቸው ጽጌ ነው። እንደ አንድ ብሪታንያዊ ፖለቲከኛ ይህ ፈጽሞ ተቀባይነት የሌለው ነገር ነው። የአውሮፓ ህብረት በምንም አይነት የሞት ፍርድን አይደግፍም። አንድ የእንግሊዝ ዜጋና የተቃዋሚ ፖለቲካ መሪ አሁን በሚገኝበት ሁኔታ ላይ መሆኑ በጣም አሳዛኝ ነው። በአውሮፓ ህብረት የእንግሊዝ ፓርላማ አባል ጁሊ ዋርድ፣ በመጨረሻም በአንዳርጋቸው ጽጌ ጉዳይ ብቻ ሳይሆን በማንኛውም ሰው ላይ በየትኛውም ሀገር የሚፈጸምን የሰብአዊ መብት ጥሰት በሙሉ እንደሚቃወሙና ለከበሬታው እንደሚታገሉ አስረድተዋል። ይህን 39 የአውሮፓ ፓርላማ አባላት የኢትዮጵያ የሰብአዊ መብቶች ሁኔታ ያሳሰባቸው መሆኑን በመግለጽ ለኅብረቱ ከፍተኛ አካል የጻፉትን ደብዳቤ አስመልክቶ ከኢትዮጵያ መንግሥት ባለሥልጣናት አስተያየቶቻቸውን ለመጠየቅ ዛሬ ያደረግናቸው የስልክ ጥሪዎች አልተሳኩም። ሆኖም ከተቃውሞ እንቅስቃሴው ጋር በተያያዘ በመንግሥቱ ኃይሎች ተገድለዋል የተባለውን ጉዳይ ነፃ አካል እንዲያጣራ የአውሮፓ ፓርላማ ውሳኔ ማሳለፉን ተከትሎ የአገሪቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዚህ ቀደም ሲመልሱ የባዕዳን መርማሪዎች አያስፈልጉንም የራሳችን ብቃት ያለው መርማሪ አለን ማለታቸው ይታወሳል። በኢትዮጵያ የፖለቲካ ተቃውሞን ለመጨፍለቅ በመንግስቱ ኃይሎች የኃይል እርምጃ እንደሚወሰድ የአውሮፓ ፓርላማ አባላት ብቻ ሳይሆኑ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የየሀገሮቹን የሰብአዊ መብቶች አያያዝ አስመልክቶ በሚያወጣቸው አመታዊ ሪፖርቱ፣ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች፣ ኮሚቴ ቱ ፕሮቴክት ጆርናሊስትና ሌሎችም ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች በየጊዜው እንደሚከሱ ይታወቃል። ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ እንሻገራለን። ይህም ዚያው ወደ አዲስ አበባ የሚወስደን ይሆናል። በገዢው ኢህአዴግና በተቃዋሚ ፓርቲዎች መካከል በሚደረገው ድርድር የሚሳተፉም ሆኖ ሌሎች እውቅና ያገኙ ፓርቲዎች ህጋዊ መሆናቸውን ምርጫ ቦርድ አስታወቀ ይላል። አሁን የሚካሄደው ድርድርም ቦርዱን አይመለከትም ማለቱን ይጠቅሳል። የመላው ኢትዮጵያ አንድነት ድርጅት መኢአድ ግን ድርድሩን ተዓማኒነት ያሳጣዋል ነው ያለው። መለስካቸው አመሀ ዝርዝሩን ይዘዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሳምንታት በፊት ለተወካዮች ምክር ቤት ያቀረበውን ሪፖርት ተከትሎ የመላው ኢትዮጵያ አንድነት ድርጅት ለቦርዱ ይፋዊ በሆነ ደብዳቤ ጥያቄዎች አቅርበዋል። የምርጫ ቦርዱ ሰብሳቢ ለፓርላማው ባቀረቡት ሪፖርት ካሉት ሀገራዊ ፓርቲዎች መካከል ሕጋዊ መስፈርትን የሚያሟሉት አምስት ፓርቲዎች ብቻ መሆናቸውን በመጥቀስ ከ22 ተደራዳሪ ፓርቲዎች መካከል 17ቱ ሕጋዊ ግዴታቸውን የማያሟሉ ናቸውና ለድርድሩ ታማኝነት እንቅፋት ይሆናሉ በማለት መፍትሄ ጠይቋል። ጉዳዩን አስመልክቶ ለቪኦኤ ማብራሪያ የሰጡት የቦርዱ ዋና ጸሐፊና የጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ከፓርቲዎች ድርድርም ሆነ ከህጋዊነት ጋር የሚያያይዘው ነገር የለም ይላሉ። የፓርቲዎች ድርድር በመሰረቱ የራሳቸው በራሳቸው የሚያደርጉት ነው። ቦርዱ እዛ ላይ የሚገባበት ምክንያት የለም የፖለቲካ ፓርቲዎቹ መደራደር እንፈልጋለን ካሉ በራሳቸው ተነጋግሮ የሚደራድሩበት ሁኔታ ነው ያለው አሁን አይ ቲንክ እሱን እያደረጉ ነው ያሉት ይሄንን ሲያደርጉ ሁሉም የፖለቲካ ፓርቲዎች እኛ እስከምንረዳው ድረስ ስልሳ ሁለት የፖለቲካ ፓርቲዎች ድርድር ውስጥ ያሉትም ሊሆኑ ይችላሉ ድርድር ውስጥ የሌሉትም ሊሆኑ ይችላሉ ህጋዊ የፖለቲካ ፓርቲዎች ናቸው አቶ ነጋ ጨምረው እንደገለጹት በአስተዳደራዊ ጉዳዮችና በህጋዊነት መካከል ልዩነት እንዳለ አስረድተው የኢትዮጵያ ምርጫ ቦርድ አንድ ፓርቲ እንዲያሟላ የሚጠብቃቸውን ነገሮች ዘርዝረዋል። የፖለቲካ ፓርቲዎች ወቅቱን የጠበቀ ጠቅላላ ጉባኤ ማካሄድ አለባቸው። አዲስ አመራር ሲመርጡ የተመረጡትን አመራሮች ለቦርዱ ማሳወቅ አለባቸው። የውጭ ኦዲተር መሾም አለባቸው። ሂሳባቸውን ማስመርመር አለባቸው። እንደዚሁም ወቅታዊ የሆነ የሂሳብና ሌሎች ሪፖርቶችን ለቦርዱ ማቅረብ አለባቸው። የጽፈት ቤታቸውንም አድራሻ ማሳወቅ መቻል አለባቸው። ስለዚህ እሱን ይዘን ፓርቲው ያንን እንዲያሟላ የምናደርግበት ሁኔታ አለ። ይሄ ጉዳይ ከፓርቲው ህጋዊነት፣ ህገወጥነት ጋር ምንም ግንኙነት ያለው ነገር አይደለም። የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ግን አንድ ፓርቲ በቦርዱ ተመዝግቦ እውቅና ስላገኘ ብቻ በዚህ ድርድር መሳተፉ ድርጅታቸው ተገቢ ነው ብሎ እንደማያምን ገልጸዋል። ድርድሩ ክሬዲቢሊቲ እንዲኖረው ከተፈለገ ምርጫ ቦርድ የሚጠይቀውን ነገር ሁሉ የሚያሟሉ ፣ ጉባኤ የሚጠሩ፣ በሥነ ስርዓት የፖለቲካ ስራ የሚሰሩ ሰዎች መሆን አለባቸው እንጂ ተመዝግበው ወረቀት ብቻ የህጋዊ ሰውነት ማለትም የፖለቲካ ፓርቲ መሆናቸውን ብቻ ወረቀት ይዘው የሚሄዱ ሰዎች ድርድርን የሚያህል ትልቅ ነገር ውስጥ ተሳትፎ ማድረግ አለባቸው ብለን አናምንም። የቦርዱ ጸሐፊ አቶ ነጋ ዱፊዛ እነዚህ ህጋዊ ግዴታቸውን አሟልተዋል የተባሉትን ፓርቲዎች ስም እንዲገልጹ ላቀረብንላቸው ጥያቄም በአሁኑ ጊዜ ስማቸውን መግለጹ አስፈላጊ እንዳልሆነ አስታውቀው ለፓርላማው ሪፖርቱ ሲቀርብም ይፋ እንዳልተደረገ አስታውሰዋል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሃምበርግ፣ ጀርመን ላይ ከጂ 20 የመሪዎች ጉባኤ ላይ መገኘታቸውን ተከትሎ በእርሳቸው ኃላፊነት የቤተሰባቸው አባላት ጣልቃ እንዲገቡ ተደርገዋል የሚለው ዳግም የመነጋገሪያ ርዕስ በመሆን ትኩረት ስቧል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ስቲቨን ኸርመን እንደሚለው ለዚህ ትኩረት ምክንያት የሆነው የፕሬዚደንቱ ሴቷ ልጃቸው ኢቫንካ በአንደኛው የመሪዎቹ የስራ ውይይት ላይ በመገኘታቸው ነው። ዝርዝሩን ትዝታ በላቸው ታቀርባለች። ለዋይት ሀውስ ቤተ መንግሥት የጂ 20 መሪዎች ጉባኤ ከወትሮው የስራ ክንውን የተለየ አልነበረም። የቤተ መንግሥቱ ዋና ቃል አቀባይ ራይንስ ፕሪቨስ የመሪዎቹ ጉባኤ አውንታዊ ውጤት እንዳስገኘ ነው የገለጹት። በአውሮፓ ፕሬዚደንቱ መድረኩን ተቆጣጥረዋል። የጂ 20 መሪዎች የእርሳቸውን ሐሳብ ነው የተቀበሉት። በሃምቡርግም ኮከብ ነበሩ። ያን ማንም ሊወስድባቸው አይገባም። እውነታውን ካስተዋል አሜሪካንን አንደኛ ነው ያደረጓት። አንዳንድ ታዛቢዎች ግን ትራምፕ በጉባኤው ላይ ከአሜሪካ ይልቅ ቤተሰባቸውን ነው ያስቀደሙት ይላሉ። ፕሬዚደንት ትራምፕ አንዱን የጂ ሃያ የመሪዎች ጉባኤ በጭራሽ ባለመሳተፋቸው አንድ ሶስት የሚሆኑትን ደግሞ ጥሎ በመውጣትና ሴት ልጃቸውን በመተካት ክፉኛ እየተተቹ ነው። አንደኛው ጉባኤ መሪዎቹ ስለ አፍሪቃ ልማት የተወያዩበት ሲሆን ትራምፕ ኢቫንካን ተክተው ጥለው መውጣታቸውን አንድ የሩሲያ የልዑካን ቡድን በትዊት ገለጸ። የትዊት መልእክቱ ግን ወዲያው ተሰረዘ። ይህ የፕሬዝደንት ትራምፕ አድራጎት በታሪክ ተደርጎ የማይታወቅና ዲፕሎማሲያዊ ስነ ስርዓት የጣሰ ነው ይላሉ ሂሰን ዛሬዎች። የቀድሞው የዩናይትድ ስቴትስ ገንዘብ ሚኒስትር ሎረንስ ሰመርስ ፋይናንሽል ታይምስ እና ዋሽንግተን ፖስት በተባሉ የዩናይትድ ስቴትስ ጋዜጦች ላይ ባወጡት ጽሁፍ የአንድ ርዕሰ ብሔር ልጅ የወላጁ መቀመጫ ላይ እንዲሁ እንደ ዘበት ጉብ ሲል፣ ይህ በታሪክ ለመጀመሪያ ጊዜ ነው። ለሌሎቹ እዚያ ለተሰበሰቡት ርዕሰ ብሔራን እንደ ዘለፋ ነው የሚቆጠረው ኦፊሴላዊ የመንግስት ስልጣናቸውን ዝቅ የሚያደርግ እርምጃ ነውና ብለዋል። ፕሬዝደንቱ ከተችዎች የሚሰነዘረውን ሂስ በመቀልበስ ከጉባኤው መልስ ሰኞ ዕለት የምርጫ ተቀናቃኛቸው ዲሞክራቷ ሂላሪ ክሊንተንን በትዊተር ሂስ መጥረብ ጀመሩ። ልጃቸው ቼልሳ ክሊንተንም የፕሬዝደንቱን ትዊት በትዊቷ በመምታት እናቷን ተከላከለች። ፕሬዝደንቱ በመጨረሻም የጂ 20 መሪዎች ጉባኤ አስተናጋጅ አገር እርሳቸው በልጃቸው ኢቫንካ በመተካታቸው እንዳልተከፋች፣ እንዲያውም ጀርመን እርምጃውን እንደደገፈች በመግለጽ ተናገሩ። ቻንስለር አንግላ መርከል ስብሰባው ላይ የተገኙ ልኡካን እራሳቸው ፕሬዝዳንቱ ለስብሰባ መቀመጫቸው ላይ ካልተገኙ ልጃቸው ብተካቸው ይደግፋሉ። ኢቫንካ ትራምፕ የአሜሪካ ልኡካን አባል ናት። ሌሎች አባላትም እንዲሁ በልኡካን ይተካሉ። ከዚህ በተጨማሪ ዋይት ሀውስ ውስጥ እንደምትሰራና አንዳንድ የስራ ዕቅዶችን እንደምታቀርብ የታወቀ ነው። ሌላዋ የዋይት ሀውስ ቃል አቀባይ ሳራ ሀከቤ ሳንደርስ ኢቫንካ ትረምፕ ላይ የተሰነዘረውን ሂዝ ተገቢም ሚዛናዊም ያልሆነ ሲሉ ተችተዋል። በተለይ በመሪዎች ጉባኤ ላይ የተሳተፈችበት ርዕስ የራሷ ንድፈ ሐሳብ መሆኑን ስናጤን ኢቫንካ ትራምፕ ልታኮራን ይገባል። የአባቷ ስም ሌላ ቢሆን ኖሮ ይች ሰው ከትችት ይልቅ ውዳሴ በዛላት ነበር። የትራምፕ ሴት ልጅ ኢቫንካ ትራምፕና ባለቤቷ ጀራድ ኩሽነር የፕሬዝደንቱ ኦፊሴላዊ አማካሪዎች ናቸው። የሆነ ሆኖ አንዳንድ ደጋፊዎቻቸውን ሳይቀር የፕሬዝደንቱን ተቺዎች የሚከነክነው በመራጮች ለፕሬዝደንትነቱ የተሰጠው የመንግስት ኃላፊነትና የቤተሰቡ የሪል ስቴት ንግድ ሥራ መሃል ጥርት ያለ ልዩነት ያለ መታየቱ ነው። ጉዳዩ በብዙዎች ዘንድ የሥነ ምግባር ጥያቄና ሙስና የሚኖር ይሆን የሚል ጥርጣሬ እያጫረ ነው። አድማጮች የምትከታተሉት በ1925 ሀያ ሁለት ና ሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ካደረሳችሁን አስተያየቶች ለሰዓቱ ጥቂቱን እንሰማለን። ሁለት የትግራይ ተወላጆች የኢትዮጵያ መንግስት ወይ ደግሞ ህዋት የመራው መንግስት ካሳ ይስጠን ብለው ሲጠይቁ ልጁ ቀማኝ፣ አባት ዳኛ የሚባሉ የሆነ ቡድን በመጀመሪያ ከተለያዩ የኢትዮጵያ ክልሎች የወሰዱትን መሬት የእኛ እንደ ራሳቸው ቆጥረው ሲናገሩ በጣም ያሳፈረኝ። ለምሳሌ ከአፋር፣ ከወሎ፣ ከጎንደር የተወሰደው። ሌላው ደግሞ ለመሆኑ ሻቢያን በቶ ሲወጋችሁ ሰባ ሺ ሰማንያ ሺ ኢትዮጵያ ህዝብ ረግፎ ቤተሰቦቻቸውን ካሳ አትከፍሉም እናንተ እና ስለሆነም የኢትዮጵያ ህዝብ ህዋትና ህዋት የሚመራውን መንግስት የሚጠይቀው አንደኛ ያለ ባህር በር ያስቀራችሁበትን ካሳ፣ ለሱዳን ለሰጣችሁት ካሳ፣ ከወሎ ከጎንደር ከአፋር ለተወሰደው መሬትና እስካሁን ለተጉላላው ህብረተሰብ ካሳ፣ ባለፉት ሀያ ስድስት አመት አመት ላለቀው ህብረተሰብ ካሳ፣ አሁንም በጊዜው አዋጅ ስም ለመታሰቃቸው ህብረተሰብ ካሳ የኢትዮጵያ ህዝብ ደግሞ ከዛ በኋላ ይከፍላቸዋል። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከ31 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና ቆንጂ ታየነን ሁለተኛውን አጋማሽ ስርጭታችንን ልንጀምር ነው። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ እናልፋለን። የ2009 ዓመተ ምህረት የቀን ገቢ ግምት የተጋነነና ትርፍና ኪሳራችንን ግምት ውስጥ ያላስገባ ነው ያሉት የአዲስ አበባ ግብር ከፋዮች ማማረራቸውን ቀጥለዋል። የቀን ገቢ ግምቱ በትክክል መሰራቱን የሚገልጸው የገቢዎችና ጉምሩክ ባለስልጣን በበኩሉ የተጋነነ ግምት ካለ ግን እንደሚስተካከል አስታውቋል። እስክንደር ፍሬው ተከታዩን ዘገባ አስተላልፏል። እንዲህ አይነት ቅሬታ የተነሳበት የቀን ገቢ ግምት አይቻላውቅም ብለዋል በንግድ ስራ ላይ የተሰማሩ አንድ የአዲስ አበባ ነዋሪ። አነስተኛ ሱቆች ወደሚበዙበት የከተማዋ መንደር ለደቂቃዎች ጎራ ማለት ብቻውን የቅሬታውን ስፋት ለመረዳት ያስችላል። የራሷ መጋገሪያ የሌላትና ዳቦ ከሌሎች እየገዛች የምትሸጠው አሰገደች አለሙ በዚህ የንግድ ስራ ላይ ከተሰማራች ጥቂት ዓመታት ተቆጥረዋል። አዲስ አበባ ቁራኤል ቤተ ክርስቲያን አካባቢ በተመለከትኩት አነስተኛ ሱቅ የምትነግደው አሰገደች እንደምትለው ትርፍና ኪሳራዋ በግልጽ የሚታወቅ ነው። የቀን ገቢ ግምት የሰሩት ሰዎች ያስቀመጡት ግን እውነታውን እንደማያንጸባረቅ ትናገራለች። ከሌሎች እየገዛው በቀን 300 ዳቦ ያመጡልኛል። ለ300 ዳቦ ፌስታል ራሳቸው ናቸው ያመጡልኝ። በ300 ዳቦ 390 ብር ይሸጣል። ለእኔ ስንት አገኛለሁ? 45 ብር አገኛለሁ። በቀን በአንድ ቀን 45 ብር አገኛለሁ። ስለዚህ 345 ብሩ የዳቦ ቤቶቹ ይሆናል። እነዚህ ዶናት፣ ቦምቦዲኖ፣ ብስኩትና ጣፋጭ አለ እነሱ ፌስታል ስለሚያመጡልኝ ለነሱ ይሸጥላቸዋለሁ። በአንድ ምክንያት የተበላሸውን ዳቦ ለቁርሴ ከሰጡኝም ለሚሳ ለኔ ይሆናል፣ ወይንም ደግሞ ቆጥሬ መልስላቸዋለሁ። በኔም በትርፉ ይቀነሳል በ45 ብር፣ በነሱም በ395 ብር ይቀነሳል። ግን መልሱ ሲመጣ ያመጣልን በቀን የምናገኘው 2000 ብር ነው የመጣብን ግብሩን ስናሰራው ደግሞ 26 ብር 66 ብር ከሳንቲ ቤት ነው የመጣል በአመት በአመት ማለት ነው የዛሬ አስር አመት የተከፈተ አነስተኛ የሸቀጣሸቀጥ ሱቅ ባለቤት የሆኑ ወይዘሮም ተመሳሳይ ሀሳብ አንጸባርቀዋል እኛ በቀን መቶ ብር ከሰራን ተመስገን ብለን የምናድርበት ሰዎች ነን ያለን ግን የተገመተብኝ እኔ ሁለት ሺ አምስት መቶ ብር ነው በምን በቀን በቀን ሁለት ሺ አምስት መቶ ይሰራሉ ተብሎ ነው እንደዛ ተብዬ ነው የተገመተብኝ ሁለተኛ ነገር ደግሞ የአመታዊ ግብሩ ደግሞ ሀያ ስድስት ሺ ብር ነው የተጠየቅኩት ይሄ ትምህርት ልጅ አለ ቤተሰብ፣ ቤት ኪራይ ያለብኝ፣ ስንት ወጪ አለ እና ይሄ አቅምን ያገናዘበ አይደለም። አስተያየት ይደረግልን ብለን ቅሬታ አቅርበናል፣ ግን አስተያየት አልመጣለን እስካሁን ድረስ ገና የቅሬታውን መልስም አላወቃቸው አላወቅ ነው ገና በመጠባበቅ ላይ ነው። አዲሱ ግምት የሚያስከትለው ግብር ከዚህ በፊት ከምንከፍለው ሁለትና ሶስት እጥፍ ብቻ ቢሆን ኖሮ አንገረምም ነበር ብለዋል ወይዘሮዋ የጨመረበት መጠን እጅግ ከፍተኛ መሆኑን በንጽጽር በማብራራት አሁን ከአቅማችን በላይ ነው የተጫነብን። እንዴት እንደሚሆን እኔ እንጃ። በፊት ከሚከፍሉት እርስዎ ለምሳሌ አሁን ሱቆ ሳየው እንግዲህ አነስተኛ የሸቀጣሸቀጥ ሱቅ ነው የምትባለው እ በዚህ አካባቢ ካሉትን ማንጻር ሲታይ ያው አነስተኛ የሸቀጣሸቀጥ ሱቆች ናቸው ያሉት እዚህ። ይመስለኛል ስንት ነበር የሚከፍሉት እስካሁን? አሁን በስንት እጥፍ አደገ? አሁን የተጠየቁት አሁን በፊት እኔ የምከፍለው አንድ ሺ አንድ መቶ ሰባ አንድ ብር ነበር በአመት ማለት ነው በአመት ማለት ነው ግብሩ የምገብረው አሁን በጣም ጨምሮ ሀያ ስድስት ሺ ብር ማለት ምን እንደሚሆን ምን አይነት እቃም ይዤ ነው እንደዚህ የሚገመትብኝ? ከሰ የተለየ እቃም አልያስኩምም የለኝም። ቃ ከሰፈሩ ደግሞ አነስተኛ ሱቅ የኔ ነው። ስነሳ ነው እውነት ነምል በሁለት መቶ ብር ነው የተነሳሁት። ዛሬ የቀን እኮ በአንድ ብር ሁለት ብር የተባባልን ሰፈር ላይ እየተጣጣልን ዛሬ እዚህ ቃ ደረስ ነው ማለት ነው። ግን ይሄን ያህል የሚሆንም እቃ የለኝም ሱቅ ውስጥ አስር ሺ ብር እንኳን አይሞላ የምታየውቃ ነው። አሁን አይን ነው የሚያየው። ለስንት አመት አንድ ሺ አንድ መቶ ብር ከፈሉ? ስድስት አመት። ላለፉት ስድስት ዓመታት አንድ ሺ አንድ መቶ ነበር የሚከፍሉት። ስንት ዓመቱ ነው ይሄ ሱቅ? ይሄ ሱቅ አሁን አስር አመቱ ነው። ከአራት ዓመት ወደ ስንት ነበር የሚከፍሉት? ገና መነሳተውት ነበር። ያ እኔ ያኔ አልነበርኩም እህቴ ነበረች የምትሰራበት እዛ ነበረ። እና አሁን ስድስት ዓመቱ እንደዛ ከፍ ያለው። አሁን ደግሞ ሁለትና አንድ እጅ አጥፎብን ቢመጣ ጥሩ ነበረ። እና ምንድን ነው ኢትዮጵያዊነታችን ምንድን ነው? እዚህ ጋር ተፍጨርጨረን ሰርተን እኮ እኛም ግዴታችን ነው ግብር መገበር፣ በአቅማችን እኮ መገበር አለብን። እኔ እውነቴን ነው የምልህ አሁን ሁለት እጅ ቢያድግብኝ ደስ ብሎ ሴብዬ እከፍላለሁ። አሁን ግን ከአቅም የበላይ ነው፣ እቃ እንኳን የለኝም 26 ሺህ ብር የሚሞላ እና ይህንን መንግስት ያስቀመጣቸው ትክክለኛ መረጃ ይዘው ከወረዱ ትክክለኛ መረጃ ለእኛ መነገር አለበት። አይ እንደዚሁ ዝም ብሎ ለማግባባትና ነገር ለማርገብ ከሆነ ደግሞ ይህንን ነገር ማስተካከል አለበት። ቅሬታችንን ደግሞ በሁለት ቀን ይፈታል ነበር የተባልነው። ቅሬታ በሁለት ቀን አልተፈታልንም። አሁን ቅሬታ የሰጠነው በሀያ ስምንት ነው እስካሁን ድረስ የተነገረን ነገር የለም። በአምስት ቀን ብለውን ነበር አሁን ደግሞ ከአስራ አምስት ቀን በኋላ እየተባለ ነው እና ምንድን ነው እየጠበቅን ያለ ነው። በተመሳሳይ የሸቀጣሸቀጥ ሱቅ ባለቤት የሆኑ ስማቸው እንዲገለጽ ያልፈለጉ አባትም አሁን እንዲከፍሉ የተጠየቁት ግብር በከፍተኛ ሁኔታ መጨመሩን ያብራራሉ። ሁለት ሺህ አምስት መቶ አካባቢ ነበር የሚከፍለው በአመት ማለት ነው። አዎ እየጨመረ እየጨመጀመረ ሁለት መቶ እየተነሳ እያጨመረን ሄደው ያው ከነ ምናምን ከነ ድስታቱ ሁለት ሺህ ምናምን አካባቢ ይደርሳል። ሁለት ሺህ ሶስት መቶ ሁለት ሺህ አራት መቶ ይደርሳል። እና ያው አሁን በስንት እጥፍ ጨመረ ማለት ነው በጣም እንጂ አድጓል እንጂ ከምንም አይገናኝም እንጂ አሁን እኮ ገና ስድስት አይነት ዝርዝር አለ ማሽን ሮቦት ታክስ ምናምን ምናምን የሚሉ ጽሁፎች ስድስት አይነት እሱ ገና ሳይደመር ነው እሱ ወደ ማሽኑ ሳንገባን 26 ሺህ ምናምን ብር አለችኝ ድምር አለችኝ ማለት ነው ለስንት አመት 2500 ብር ይከፍሉ ነበር በአመት ለስንት አመት ስድስት አመቱ ምናምን ነው። ከዛ በኋላ በርሶ እምነት ንግድት ጨምሯል፣ እንቅስቃሴ ጨምሯል። ያው ምን ይጨምራል? ያው ልጆች እኛ ጨምረናል። ስራውም ያው ትንሽ ትንሽ ቢጨምርም እኛ ልጆች ጨምረናል፣ ቤተሰብ ጨምራል። እናታችን እንረዳለን፣ አባት እንረዳለን፣ ልጆች ትምህርት ቤት አለ፣ የቤት ክራይ እንደሚታይ ነው። የቤት ክራይ እንከፍላለን። እና ይሄ አይል በጣም ገጋኖ ሱ እንኳ ሁለት እጥፍ ቢያንስ እንኳ ሁለት እንኳ ስድስት ሺ አምስት ሺ ምናምን እያለ እንኳ ቢጨምር ይሄ አይል በአንድ ጊዜ ሀያ ስድስት ሺ እኛ ከስደት ሀገር ነው አረብ ሀገር ዞረ አገራችን ሄደን ሰርተን ነው። ይሄን ትንሽ ካፒታል ይዘን አቅማችን በሀገራችን እንሰራለን። በሀገራችን ደግሞ እንደገና መቼ ነው የመጡት እርስዎ አረባ ጋር? አሁን አንድ አስር ዓመት ሆነኛል። አስር ዓመት አካባቢ ነው አስር አስራ አንድ አካባቢ ነው። እና ከስደት ሀገራችን መትገብተን ስራ ስንል እንደገና ወደ ሂዱ ዘርበሉ ነው እንጂ ያው ስሩ የሚል አይደለም። ሰማኡ ደሊል አረብ እየተባሉ አዛውንት ነጋዴም ተመሳሳይ ምሬት አንጸባርቀዋል። ተሰምቶ የማይታወቀው ከባድ ድርጅት ትንሽ ሱቅ ነው። ትንሽ ሱቅ ነው እኔ እኔህን ቤቱን ዘግቼ ያው ልመና መሄድ ነው እንጂ ምንም አይነት ለመስላት ወይም ለመክፈል አቅምም የለኝም። ቅሬታ አቅርበዋል። አሁን ምን ይጠብቃሉ? ከቅሬታው ከመልሱቅሬታ መንግስት መቼም ችግራችን አይቶ አስታት እንደሚያደርግልን እርግጠኛ ነኝ። እየቀረቡ ያሉት ቅሬታዎች መነሻ በሁለት ሊከፈል እንደሚችል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አስታውቋል። በባለስልጣኑ የአዲስ አበባ ታክስ ፕሮግራም ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ እንደሚያምኑት ዋነኛው የቅሬታ ምንጭ የግንዛቤ እጥረት ነው። ይሄ የግንዛቤ እጥረት ምንድን ነው? የቀን ገቢ ግምትና ከዛ ግምት የሚከፈለውን ግብርና ታክስ አቀላቅሎ ማየት አለ። ለምሳሌ 450 ሺህ ብር አመታዊ ሽያጭ ያለው በተመሳሳይ መንገድ 450 ሺህ ብር አመታዊ ገቢ ሊኖረው እንደሚችል አድርጎ የማሰብ የግንዛቤ ክፍተት እንዳለ ተረድተናል። አንዱና ትልቁ ቅሬታ ይሄ ነው። አብዛኛው ቅሬታ የቀረበበት ይሄን ያህል እኔ ልከፍል አልችልም፣ 450 ሺህ ብር ልከፍል አልችልም፣ 90 ሺህ ብር ልከፍል አልችልም። እንዲህ አይነት ነገር ነው እየተደመጠ ያለው በተጋነኑ የቀን ገቢ ግምቶች ምክንያት የተበደሉ ነጋዴዎች ሊኖሩ እንደሚችሉ ምክትል ዋና ዳይሬክተሯ ለአሜሪካ ድምጽ በሰጡት ቃለ ምልልስ ጠቅሰዋል። ያው ግምት ነው እና በግምት ሂደት አልፎ አልፎ የተጋነነ ደግሞ ሊኖር ይችላል ብለን እናስባለን። ትክክለኛ ተበድለውም በትክክለኛ መስተካከል ያለበትም ሊኖር ይችላል ብለን ነው እየገመት ያለ ነው። ከሁለቱ አቅጣጫ ነው እንግዲህ ችግሩ እየተነሳ ያለው። ሁለተኛ የገለጽኩት ችግር በተገቢ ጠርቶ ባስቀመጥ ነው። ቅሬታ የመፍታት ስርዓት ውስጥ እንዲፈታና እንዲስተካከል የማድረግ አቅጣጫ ነው የምንከተለው። የሚስተካከልላቸው ምን ያህሎቹ ናቸው? ለምሳሌ አንዳንዶቹ ሲናገሩ ይሄ እንግዲህ የቀን ገቢ ግምት የመጀመሪያው አይደለም። ስለ ሁለት ዘጠኙ እያወራን ስለሆነ ነው እንጂ አንዳንዶቹ በሰጡን አስተያየት ይህን ያህል ቅሬታ የቀረበበት የቀን ገቢ ግምት አመት አይተናናቅም ይላሉ። እና ምን ያህሎቹ ሊስተካከልላቸው ይችላል? አሁን ከእነዚህ ውስጥ ተጋኗል በሚል ይህን ለመናገር ያስቸግራል። ምክንያቱም ቅሬታ የቀረበ ሁሉ ሊስተካከል ይችላል ማለት አይደለም። ቅሬታ ከቀረበው ውስጥ በትክክልም በመጋነን ከሆነ የቀረበውን መረጃ ታይቶ በማጥራት የሚሰራ ስራ ስለሆነ ገና ወደ ቅሬታ መፍታት ባልገባንበት ያቀረቡት ቅሬታ መረጃን በአግባቡ ባልፈተሽንበት። ከተገመተው ግምት ውስጥ አስር ፐርሰንት እና ሀያ ፐርሰንቱ የማስተካከያ ስራ ሊሰራለት ይችላል ብሎ አስቀድሞ መናገር የሚቻል አይመስለኝም። የሚወስነው የቀረበው ቅሬታ ሳይሆን የቀረበው ቅሬታ ምን ያህል በተጨባጭ መረጃ ተደግፎ ቀርቧል፣ ምን ያህል አሳማኝ ነው፣ ትክክለኛ ቅሬታ ነው ወይስ አይደለም የሚለው ነገር ነው የሚወስነው ትክክለኛ እና ተገቢ ቅሬታ ከሆነ የፈለገው አይነት ፐርሰንት ይሁን የተሳተ ነገር ነው። የተሳተውን ነገር ማስተካከል አለብን ብለን እናስባለን። መቼ ትጀምራላችሁ ቅሬታ ማጣራቱን? እንግዲህ ቅሬታ እያየን ያለ ነው። እስካሁን ድረስ ያደረግነው ነው በየወረዳው ቅሬታ ያላቸውን በቅሬታ ማቅረቢያ ፎርም መሰረት መረጃውን እየሰበሰብን ያለ ነው። አሁን ቅሬታውን በሶስት መንገድ ነው ለመስራት እያሰብን ያለ ነው። መጀመሪያ ዝቅተኛዎቹ የደረጃ ሀምሮሃ ግብር ከፋዮች የቀረበውን ቅሬታ በየወረዳው አደራጅተን የማየት የመመልከት ስራ ነው የምንሰራው። ቀጥሎ ደግሞ ደረጃ ለውጥ ያደረጉ አሉ። የደረጃ ለውጥ ማለት አሁን ወደ ደረጃ ላይ የተሸጋገሯሉ፣ ወደ ደረጃ ወደ ላይ ተሸጋገሩ። ከሀመር ውሃ ሊሆን ይችላል፣ ከእለ ሊሆን ይችላል ሽግግሩ ደረጃ ለውጥ ያመጡትን ደግሞ በሁለት መንገድ ከፍለን ቅሬታቸውን ለማየት እየተዘጋጀን ያለ ነው። በአንድ በኩል የደረጃ ለን ከደረጃ ሀመሮሀ ቀጥሎ የማየት ስራ እንሰራለን። ከዛ ቀጥሎ ደግሞ የደረጃ ሀሌታውሃ ግብር ከፋይን መረጃቸውን አደራጅተን ቅሬታቸውን የመመልከት ስራ እንሰራለን። የተደራጀው የግማች ኮሚቴ ከገቢ ከንግድና ከፋይናንስ ዘርፎች የተውጣጣ መሆኑን የገለጹት ወይዘሮ ነጻነት ለኮሚቴው አባላትም ዝርዝር ስልጠና መሰጠቱን አመልክተዋል። በደንብ አዘጋጅተን ነው ወደ ግምቱ ስራ ያስገባ ናቸው ሲሉን የተናገሩት ፍትሐዊነትን የሳተና በትክክለኛ መረጃ ላይ ያልተመሰረተ የቀን ገቢ ግምት እንዳይገመት የሚያግዝ ስልት መዘጋጀቱንም ጠቁመዋል። በዚህም መሰረት ከገማች ኮሚቴ ስር መረጃ የሚሰበስብ የኢንስፔክሽን ኮሚቴ መሰማራቱን ነው የጠቆሙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን ወደ ተከታዩ ሳምንታዊ ቅንብር ነው አሁን የምንሻገረው ሀኪሞን ይጠይቁ ሀኪሞን ይጠይቁ ዛሬ በአንድ የልብን ጤና በሚመለከት ርዕስ ላይ ነው የሚያተኩረው የልብ ሽንቁርና ስብራት ርዕሱ የሚስብ ይመስላል የልብ ነገር ብዙ ነው የሚያሳስበው፣ ብዙም ያነጋግራል። አዘጋጅና አቅራቢው እዚሁ አጠገብ ያለ አሉላ፣ እንዴት ነው ይሄ ነገር፣ የልብ ስብራት? ልክ ነሽ ቆንጂ፣ ትክክል ብለሻል። አሁን የልብ ነገር ብዙ ያነጋግራል። ቀረብ ባለመንፈስ የተለየ ስሜትን ለመግለጽ በምንጠቀምባቸው ሀረጎችና ያነጋገር ዘይቤዎች ታክን ታዲያ የተፈጥሮና የጤና ነክ ጉዳዮችን ወደምንመነብርበት ወደማናውቀው ግዙፍ የልብ ዓለም ነው የምንዘልቀው። በዚያ ባወራ ነው ባነሳ ነው ሽንቁርም ባይሆን በሀሳብ መስኮቶች ዘለግ ያለውን መንገድ ዛሬ እንጀምራለን። ተከታታይ ዝግጅት ነው። ሙያዊ ማብራሪያውን የሚሰጡን በዚህ በዩናይት ስቴትስ የሚኒሶታ ክፍለ ግዛት የሄኒፒን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተር ውብሸት አየነው ናቸው። ወደ ቃል መልሱ እንዝለቅ ቆንጀት። ጥሩ ሀሳብ ነው አሉላ። የልብ ስብራት ይሄ ሀርት ብሬክ የሚሉት ያመኑት ሲከዳ የሚመጣው ነገር እስካልሆነ ድረስ ለመስማት ቸኩያለሁ። ዶክተር ውብሸ ታየ ነው ለልባችን ቅርብ የሆነ ይባላል። ልባችንን የሚመለከቱ ጥያቄዎች በመጡ ቁጥር እናገኘታለን። በቅድሚያ ለጊዜው አመሰግናለሁ። እኔም ስለ ግብዣ አመሰግናለሁ አሉላ። ለዚህ ቃለ መልሳችን መነሻ የሆነን ጥያቄ ልብ ላይ የሚደርስ ሽንቁር ይላል። ልብን ያህል ነገር ይሸነቆራል ወይ? ይልቁንም የጠና የበረታ የሀዘን ስሜት ሲኖር የልብ ስብራት ከሚባለው ጋራ ሰዎች አዛምደው የሚያስቡት ቶሎ ማይጠግ ጉዳት መድረሱን የሚገለጽበት እንጂ ፈጥኖ የማይታሰብ የሚመስል አካላዊ የሆነው የልብ ሽንቁር ከአደጋ ጋር ካላያያዝ ነው መኖሩንም ቶሎ መገመት የማንችለው ይመስላል። እስኪ ለመንደርደር ያህል የትኛውም የሰውነት ክፍል ላይ ሊደርስ ከሚችል አደጋ ጋር ከተያያዘ ውጪ ልብ በተፈጥሮ ሊሸነቆር ይችላል? ከአባባል ያለፈ የልብ ክፍሎች ላይ የሚኖር ቀዳዳ ይኖራል? ከሆነ የትኞቹ የልብ ክፍሎች ላይ ነው በይበልጥ የሚታወቀው? የልብ ሽንቁር ጋር አብረህ አገናዝበ የተናገርከው የልብ ስብራት ወይም መሰበር የሚለውን፣ ስለ ሽንቁሩ ትንሽ ተነጋግረን ያኛውንም የምናልፋው አይደለም። ምክንያቱም በእንግሊዝኛም ስለ ሕክምና ስንነጋገር ለምሳሌ አሁን የልብ ስብራት ያልከው ብሮክን ሀርት ተብሎ በደንብ የታወቀ፣ ሰዎች ሲጨነቁ በደንብ ልባቸውን አድክሞ አንዳንድ ጊዜም ወደ ሆስፒታል ገብተው እርዳታ እንዲፈልጉ የሚዳርጋቸው አይነት ሁኔታ ነው። ስለ ልብ ሽንቁር ስታወራ እኔ የሚታየኝ ከሱ ትንሽ መለስ ያለ በመለስተኛ ደረጃ ትንሽ ቆንጠጥ አርጎ ትንሽ አሳስቦ ባይከብድም ደግሞ ብቻ ትንሽ አስቸግሮ የሚተው አይነት ነገር አርጌ ነው የማየው ሽንቁሩን እና በእንግሊዝኛ ካየነው ይሄ የልብ ሽንቁር እንግዲህ ታይኒ ፓንክቸር ወይም ፐርፎሬሽን እንደ እሱ አይነት መለስተኛ አይነት ቀዳዳዎች ናቸው። እንደ እሱ አይነት ነገር ነው እያየን ያለ ነው። እና ስለ እሱ በደንብ ለመነጋገር አድማጮቻችንን ማስገንዘብ የሚያስፈልገው ምንድን ነው? መጀመሪያ ወይ ሰርኩሌሽንን፣ የልብ የደም ዝውውር ስርዓት፣ የደም ዑደት አዎ እና እሷን ስንረዳ ሽንቁሮየት ጋር እንደምትሆን ለማስረዳት ይቀልናል። ልብን ስንመለከተው አራት ክፍል አለው። ቀኝና ግራ ከላይና ከታች ተብሎ ሊከፈል ይችላል። እና ብዙ ጊዜ ከላይ ያሉት ሁለት ክፍሎች ደም ተቀባይ ሲሆኑ፣ ከታች ደግሞ ያሉት ሁለቱ ክፍሎች ደም አሰራጭ ወይም ደም ረጭ ሆነው ነው የሚታዩት። ከላይ ያሉት ኤትሪያ ይባላሉ። ከታች ያሉት ቬንትሪክል ይባላሉ። እና ብዙ ጊዜ ቀኝና ግራው በመሀሉ ከፋይ ወይም ደግሞ ሴፕተም የሚባል ነገር ሁለቱን ቀኝና ግራ አርጎ የሚከፍላቸው እንደ ግድግዳ፣ እንደ እሱ አይነት ነገር አለ ልባችን ውስጥ። አሁን ይቺ ሽንቁር የምንላት ነገር እንግዲህ የትጋ ነው የምትከሰተው እዚህ ግድግዳው ላይ ነው የምትው። ይሄ እንግዲህ በደንብ አድማጮቻችን መገንዘብ ያለባቸው በአደጋ ወይ በሌላ ነገር ማለትም እብሮ ወለድ ያልሆነ ነገር ስንወለድ አብሮ ያልመጣ ነገር ካየን እንደዙ አይነት ነገር ከሆነ ሽንቁሩ ከልቡ ውጭም ከውጭ ካለው ግድግዳም ጋር ሊገናኝ ይችላል ማለት ነው። ግን ብዙ ጊዜ ስለ ትንሿን ቀዳዳ ወይም ደግሞ ሽንቁሯን ስናወራ ይት ጋር ነው ያለችው? ቀኝና ግራ ክፍሉን የሚከፋፍለው ግድግዳ ላይ ነው የምትቀመጠው። የዚህም ጥሩነቱ ምንድን ነው? አሁን ሰው የሆነ ቀዳዳ ሲያይ እንግዲህ የሚታየው ደም ከልቡ ውጭ እየፈሰሰ ወይም የሆነ ትልቅ ችግር ላይ የሚደርስ ነው የሚመስለው። አዎ ምክንያቱም እንዴት እንደዚ አይነት ልብን ያህል ደም የሚያዘዋውር ነገር ቀዳዳ ኖሮት እንዴት ይሰራል የሚል ነው ሰው ጋር እንግዲህ ሀሳብ ውስጥ የሚገባ ግን በሁለቱ ክፍሎች፣ በቀኝና በግራው መሀል ከሆነ ያለው እንዲያው ቢበዛ ቢበዛ ደሙ እዛው ይንሸራሸራል እንጂ ከቀኝና ግራ ከልብ ወጥቶ አይፈስም። በዚህም ምክንያት ለብዙ ጊዜ ይሄ ሽንቁር አንድ ግለሰብ ውስጥ ቢኖርም በሕይወቱ ሙሉ እንዲያውም ሳይገነዘበው ወይም ደግሞ ምንም ለበለጠ ችግር ሳይዳርገው ያ ግለሰብ ሙሉ ህይወቱን መኖር ይችላል። መኖሩ እንኳን ሳያውቁ ሊኖሩ ይችላሉ፣ በተለየ ሁኔታ በምርመራ ካልተረጋገጠ ነው የሚሉን። በእርግጥ ነው ይሄ ነገር መጀመሪያውኑ፣ አሁን አድማጮች ሲሰሙ እንዴ፣ ለምን አንድ ሰው ጋር ይመጣል ለምን ሌላው ሰው ጋር ግን አይመጣም ብለው ለምሳሌ ሊጠይቁ ይችላሉ። ዱ ምንድን ነው ሁላችንም ከመወለዱ በፊት ይሄ ሽንቁር መቶ በመቶ ልብ ውስጥ አለ። ልባችን ውስጥ ከሌለ በእርግዝና ጊዜ እናት ለልጅ አስፈላጊውን ደምና ሌሎች ንጥረ ነገሮች አሳልፋ መስጠት ባልቻለች ነበር። አስፈላጊ የሆነ ተፈጥሮ ነው በጽንስነት ጊዜ። ከዛ በኋላ ያለው ነው የተለየ ገጽታ የሚኖረው ማለት ነው። አዎ በጽንስነት ጊዜ ሁላችንም ይሄ ነገር አለን። አንተም አለህ፣ እኔም አለን፣ ሁሉም አድማጭ ሁሉ አለው። ይሄ ሽንቁሩ በተለይም ደግሞ ከአራቱ ክፍል ከተነጋገር ነው ከላይኛው ክፍል ኤትሪያ የሚባሉት በቀኝና በግራ ያሉት ተቀባይ ክፍሎች መሃላቸው ላይ ከፋያቸው ላይ ያለው ቀዳዳ መኖር አለበት እንዲያውም ከሌለ በጽንስነት ደረጃ ያለው እድገት ይቋረጣል ማለት ነው። አሁን ምን ይሆናል ያ ግለሰብ በሚወለድበት ጊዜ ከመቶ ሰባ አምስት ያ ሽንቁር ራሱን ችሎ ይደፈናል። ምክንያቱም በዛ ጊዜ አስፈላጊ አይደለም ማለት ነው። ግን ሀያ አምስት በመቶዎቻችን ያቺን ቀዳዳ ይዘን ነው የምንኖረው በህይወታችን በሙሉ። በጣም ጥቂት ከዛ ውስጥ እንዲህ አይነት ቀዳዳ ሲኖር በእንግሊዝኛ በነገራችን ላይ ፔተንት ፎራ መኖቫሊ ወይም ፒኤፍኦ ይባላል። ይሄ በጣም የተለመደው አይነት፣ የምናወራው አይነት ሽንቁር እንደሱ ነው የሚባለው እና ብዙ ጊዜ በሌላ አይነት ጉዳይ ሰዎች ይሄ የልብ አልትራሳውንድ ወይም ኤኮካርዲዮግራፊ በሚደረግላቸው ጊዜ በዛ ጊዜ ነው የሚታየው ይሄ ነገር እና ያ ግለሰብ ግን ምንም ሳይሰማው ምንም ችግር ሳይኖርበት እንዲሁ ያ ነገር እናየዋለን፣ እንገነዘበዋለን፣ ሊገለጽለትም ይችላል። ለዛ ግለሰብ ግን ምንም የሚደረገው ነገር የለም። ደምም ያው ከቀኝና ግራ ትንሽ እየተንሸራሸረ ከዛ የበለጠ ሌላ ችግር ሳያደርስ ሌላ ነገር ሳይከሰት ያ ግለሰብ ሙሉ ሕይወት የሚኖርበት አይነት ሁኔታ ነው የምናወራ ያለን ያለ ብዙ ችግር በጽንስ ጊዜ ምንም አይነት ጉዳት ሳያስከትል ህይወትን በሙሉ ሊቀጥል እስከሚችለው በጣም መጠነኛ ችግር ሊያስከትል እስከሚችለው ድረስ ሁኔታዎች ሊለያዩ መቻላቸውን ገልጠዋል። ሽንቁሩ ወይም የቀዳዳው አይነት ያለበት ቦታ ቀደም ብለው የልብ ግድግዳዎችን ጠቅሰዋል። በተለይ የላይኛው የልብ አካላት ኤርትሬም የሚተባሉት ላይ የሚኖረውን ገልጸዋል። እና የቀዳዳው አይነት ያለበት ቦታና የሽንቁሩ ስፋት ሊለያይ ይችል ይሆን? በዚህም ሳቢያ ቅድም ያሏቸው ጉዳት የመኖርና ያለመኖር ካለም የጉዳቱ መጠን መለያየት ይችል ይሆን? አድማጮች ጥያቄው በሳምንት ይቀጥላል። አሁን ንግድና ምጣኔ ሀብትን ጀምረናል። አፍሪቃ ፊልሞችን በተለያዩ ዓለሞች የሚያሳዩ የፊልም ፌስቲቫሎች አፍሪቃዊ ታሪኮችን ለዓለም አቀፍ ፊልም ታዳሚዎች ከማሳየት በተጨማሪ ለአፍሪካውያኑ የሀሳብ መለዋወጫና መገናኛ አዳዲስ ገበያ ማፈላለጊያዎች፣ በማደግ ላይ ያለውን የፊልም ኢንዱስትሪ በጋራ ማበልጸጊያ መንገድ እየሆኑ መጥተዋል ይላል በደቡብ ምዕራባዊቷ የቴክሳስ ክፍለ ግዛት የተካሄደውን ይህን ስነስርዓት የተከታተለው ሄኖክ ሰማግዜር ተከታዩን ይዞ ቀርበዋል። በዳላስ ቴክሳስ የተሰናዳው የአፍሪካ ፊልም ፌስቲቫል በ25 የአፍሪካና በስምንት ሌሎች አገሮች የተሰናዱ ከ40 በላይ ፊልሞች ሲታዩ ከኢትዮጵያ ሦስት ፊልሞች ቀርበዋል። የስደትን አስከፊ ገጽታ በፊልም ሰሪው እውነተኛ ታሪክ ላይ ተመርኩዞ ያቀረበው ዕውር አሞራ ቀላቢ ፊልም በታዳሚዎቹ አድናቆትን፣ በአዘጋጆቹ ደግሞ በሁለት ዘርፎች አሸናፊነትን ተጎናጽፏል። ዘካሪያስ ጥፈው መስፍን እባላለሁ በ1998 ዓ ም ከሀገሬ የተሰድጄ እስራኤል ለመግባት ሰውነቴን የሚያስረሳ መከራን አሳልፍ ያሉ። በጋና የተሠራው 1432 ፊልም ደግሞ በከተማ የሚኖሩ ወጣት ጋናውያንን የኑሮ ፈተናዎችና ተስፋዎችን በራፕ ሙዚቃና በዳንስ አጅቦ በማቅረብ ተደንቋል። ከግብፅ የመጣው ዊንተር ስፕሪንግ ፊልም በአንዲት ወጣትና ብቻውን በሚያሳድጋት አባቷ መካከል ያለው ግንኙነት ልጅ የወር አበባ ማየት ስትጀምር እንዴት እንደተለወጠና ያለመነጋገር ችግሩን እንዴት እንደሚወጡት ያሳያል። የአፍሪካ አህጉርን በጥቅል አንድ አድርጎ መጥራት ባይቻልም በርካታ ሀገሮችና ማኅበረሰቦች በቃልና በጽሑፍ ታሪክ የመንገር ባህላቸው የዳበረ ነው። እነዚህን ታሪኮች ታዲያ በዓለም አቀፍ የፊልም ገበያ ላይ ለማውጣትና ሰፋ ላለ የታዳሚ ቁጥር ለማቅረብ ፈተናዎቹ በርካታ ናቸው። ካሜሩናዊው ፊልም ሰሪ ካን ኩንተስ በሀገሩ የፊልም ማሳያ ቤቶች አለመኖራቸው የስርጭት አድማሳቸውን ጎድቷል ይላል። እንዲያውም በካሜሩን መዲና ያውንዴ ሁለት የፊልም ማሳያ ቤቶች ብቻ እንዳሉ ይናገራል። ፊልሞቻችንን የምናሳይባቸው ተጨማሪ ሲኒማ ቤቶች ያስፈልጉናል። ከፍተኛው ፈተና የስርጭት አቅማችን በሲኒማ ቤቶች እጥረት ማነሱ ነው። ሌላኛው ችግር ገንዘብ ነው። ብድር ማግኘት የሚቻልባቸው መንገዶች አላደጉም። እዚህ በዩናይትድ ስቴትስ ፊልም ሰሪዎች ሀሳባቸውን ይዘው ወደ ሥራ ለመግባት የሚያስችል ብድር ያገኛሉ። ሌላኛው ካሜሩናዊ ፊልም ሰሪ አሎሸስ እንዲኒሳ በዚህ ዓመት ምርጥ ከተባሉት ፊልሞች ቦናቬንቹርን የሠራ ነው። በአፍሪካ ፊልም ኢንዱስትሪ ፈተናዎቹ የበዙ ቢሆኑም የገበያና የማደግ ዕድሎች ግን ሰፊ ናቸው ይላል። ቀዳሚው ፈተና ገንዘብ ነው። ከዚያ ቀጥሎ የቴክኖሎጂና የሙያ ክህሎቶች ያሏቸው ፊልም ሰሪዎች ቁጥር አነስተኛ መሆኑ ነው። እነኚህን በሙያቸው የተካኑ ጥቂት ፊልም ሰሪዎች ቀጥሮ ማሰራት ብዙ ገንዘብ ያስወጣል። ከዚያ ባነሰ በጀት ከተሰራ ደግሞ ጥራቱ ይጓደላል። እነኚህ ተደራራቢ ችግሮች እንዳለ ሆኖ ግን ፊልም በአፍሪካ እያደገ የመጣ የሥራ ዘርፍ ሆኗል። የሥራ ፈጠራ ባለቤትነት በሕግና በአፈጻጸም አለመከበሩ ደግሞ የፊልም ሰሪዎች ከሥራዎቻቸው የሚያገኟቸውን ገቢዎች በእጅጉ ይቀንሰዋል። በአንዳንድ ሀገሮች ፊልሞች ገና በተለቀቁ በሰዓታት ውስጥ በሲዲና በድረገጽ ሕገወጥ ቅጂዎች ስለሚሰራጩባቸው ትርፍ ማሰብ ቀርቶ ወጪን ለመሸፈን ሲቸገሩ ይታያል። ይህ ሁኔታ እንዳለ ሆኖ በናይጄሪያ ኖሊውድ የሚባለው የፊልም ኢንዱስትሪ በፍጥነት በማደግ የገበያ ድርሻውን እያሰፋ የተዘጉ በሮችን በርግዶ እየከፈተ ይገኛል። ታዋቂው ናይጄሪያዊ ፊልም ተዋናይና አዘጋጅ ሪቻርድ ዳጂሞ አርኤምዲ፣ ይሉታል። አፍሪካ የታሪክና የአፈ ታሪክ ሀብታም ናት ይላል። የአፍሪካ ፊልም ጠንካራ ጎን የሚነገሩት ታሪኮች ናቸው። የትረካ ባህላችን ከጥንታዊ ማኅበረሰቦቻችን ይመዘዛሉ። ሁላችንም ስንሰማቸው ያደግናቸው ታሪኮች ልክ እንደ ጥሩ ፊልም የሁላችንንም ቀልብ የገዙና የማንነታችን አካል ናቸው። አፍሪካውያን ፊልም ሰሪዎች ትልቁ ፈተና ታዲያ እነኚህን ታሪኮች እንዴት በትልቁ የሲኒማ ግድግዳ ለማሳየት ይቻላል የሚለው ነው። በፊልም ቋንቋም እንዴት ታሪኮቻችንን እናሳይ የሚለው ጉዳይ ነው። የአፍሪካ ፊልም እያብሰለሰለ ያለው ሐሳብ አፍሪካውያን የራሳቸውን ታሪክ በራሳቸው ቋንቋና አስተሳሰብ መናገር አለባቸው የምትለው ደግሞ ላይቤሪያዊቷ የፊልም ሰሪ ዶክተር ክላሪስ ፎርድ ኩላ ናት። And I say that because in Hollywood, you give Hollywood a story and they, they tell it the way they want to tell it. ማን እንደኛ አድርጎ ይነግርልናል? ለምሳሌ ታሪካችንን ሆሊውድ እንዲተርክልን ከፈለግን የሚያሳዩት በራሳቸው መንገድ ይሆናል ማለት ነው። እኔ እንደ አንድ አፍሪካዊት ታሪኮቹን በአግባቡር ረዳቸዋለሁ፣ ምክንያቱም ኖሪያቸዋለሁ፣ አውቃቸዋለሁ፣ አድጌባቸዋለሁ። ስለዚህ እኔ ይህን ታሪክ ብናገር ቀለል ይላል። መቅለል ብቻ ሳይሆን በተሻለ መልኩ እናገረዋለሁ። በዳላስ ቴክሳስ በየአመቱ የሚዘጋጀው አይነት የፊልም ፌስቲቫሎች በአፍሪካ በየሀገሮችና በሌሎችም የዓለም ክፍሎች ጭምር አፍሪካውያን የፊልም አዘጋጆችን የሚያሰባስቡ ናቸው። በዚህ ዝግጅት ከኢትዮጵያ ሶስት ፊልሞች የቀረቡ ሲሆን እውራሞራ ቀላቢ ፊልም በሁለት ዘርፎች አሸናፊ ሆኗል። ዘከራስ ጥበቡ መስፍን እባላለሁኝ። እውራሞራ ቀላቢ ፊልም አማካኝነት ነው ወደዚህ ወደ ዳላስ የመጣሁት ፊልሙን የሰራሁት የቤተሰብ መበታተን ከዛ ነው የሚጀምረው። እናም ስደት ቤተሰቦች ቤተሰብን እንደሚጎዳ፣ የሀገር ኢኮኖሚ እንደሚነካ፣ የአካል ጉዳት እንደሚያመጣ እንዲሁም ሞትን እንደሚያስከትል ይህንን ለማስተማር ነው እውራ ሞራ ቀላቢ ፊልምን ለመስራት የተነሳሁት። በምዕራባውያን ፊልም ሰሪዎች ስለ ኢትዮጵያ የቀረቡት ፍራጃይል ቢዩቲ እና የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በዙሪያቸው ያሉ ዛፎች ለአካባቢ አየር ጥበቃ ያላቸውን አስተዋጽኦ የሚያሳየው ቸርች ፎርስት ይገኛሉ። ደን ማለት ራሱ ምንም ምስጢር ማለት ነው። የፊልም ሰሪዎችን በማሰባሰብ ልምድ እንዲለዋወጡ፣ ገበያ እንዲፈልጉና ሥራዎቻቸውን ወደ ሰፊ ገበያ እንዲያቀርቡ ከፍተኛ ሚና እየተጫወቱ ካሉ የፊልም ፌስቲቫሎች አንዱ የሆነው የዳላስ አፍሪካ ፊልም ፌስቲቫል አዘጋጆች መካከል አንዷ የሆነችው አዳኩ ኡዋንዱ የሚከተለውን አስተያየት ትሰጣለች። በአፍሪካና በሌላው ዓለም መካከል ያለውን ክፍተት ለማጥበብ ብቻ ሳይሆን በአፍሪካ ሀገሮች መካከል ያለውን መራራቅ ለማጥበብም ጭምር ነው። የተለያዩ ባህሎችን፣ ብሔርና ሀገሮችን ከሰሜን፣ ከምስራቅ፣ ከደቡብና ምዕራብ አፍሪካ በፊልም ዙሪያ አሰባስበናቸዋል። የገበያ አድማሳቸውን ከየሀገሮቻቸው ድንበር ወደ ሌሎች የአፍሪካ ሀገሮች እንዲሁም ወደ ዓለም አቀፉ ገበያ እንዲያሰፉት እድል ለመፍጠር እንሰራለን። ካሜሩናዊ ፊልም ሰሪ አሎይሸስ ኢንዲኒሳ የፊልም ፌስቲቫሎች ባህሎችንና ህዝቦችን ከማስተዋወቅ በተጨማሪ አዳዲስ የገበያና የንግድ ሽርክና እድሎችን ይፈጥራሉ ይላል። ኢትስ ቬኒ ወርባይ ኢት ሾኬሲስ አዋር ፕሮዶክት ስራዎቻችንን ለማሳየት እድል የሚፈጥሩ ዝግጅቶች ናቸው። ከገበያ አፈላላጊዎችና የስርጭት ባለሙያዎች ጋር ያስተዋውቁናል፣ ያገናኙናል። የፊልም አዘጋጆች ከገበያ ባለሙያዎች ጋር ሲገናኙ የሚፈጠሩ የሥራ ዕድሎች በእጅጉ ያስደስቱኛል። የአፍሪቃ ፊልም ፌስቲቫሎች በዩናይት ስቴትስ። አድማጮች፣ ሰዓታችን ማብቃቱ ነው። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። Ibibiri na na da